ፍየ ብሂል ፍቁር እግዚአብሔር ፍየ መንክር ስመከ በእንተዝ ሐሰሰቶ ነፍስየ ነገረ ቃለከ ያበርህ ወያጠብብ ህፃናተ አፉየ ከሰጥኩ ወነፍሲየ አናይኩ እስመ ትእዛዘከ አፍቀርኩ ነጽር ላይሊ ወተሳለኒ በከመ ፍትሆሙ ለሊ ያፈቅሩ ስመከ ዓርት ፍኖትየ ወሁረትየ በከመ ነቢብከ ወእይመአኒ ኩሉ ኃጢአት አድነኒ እምቲ እግልተ ጓለ وأكام إه تزا زكا عبر هذا السكا لا إلى جبركا ومهرني كنانيكا معزماي وردا ما ينتهي وما قسم